ይህን ያህል ከሳቅና ከተዝናና አሁን ከሚካኤል ጋር ወዳደረግከው ውይይት እንሂድ። በኋላ ባይሆን ሙዚቃ ጋብዛችሁ ታዝናናላችሁ። ሚካኤል አሰራሩን መንገዱንም በራስህ ይመቸኛል፣ ይሻላል፣ ለደራሲውም ነፃነት ይሰጣል ባልከው መንገድ ነው እየተከተልከ ያለኸው ለዘፈን አዳዲስ ያልካቸውን ገጣሚዎች የማምጣቱ ነገር በወጣቶቹ ብቻ ሳይሆን ልክ እንደ ገብረ ክርስቶስ በራሱ ሰዓትና ጊዜ ትልቅ ስፍራ የሚሰጠው ቀደም ባለ ስራዎች ሙሉን ስራዎችህን የደረሰ አንድ ገጣሚ ያስታውሳለሁ። ጌትነት እንዲያው በዛ በቀደመ መለያ ቀለሜ በተሰኘ በምህ ሙሉ ግጥሞችን ጽፏል። የታወቀ ገጣሚ ጸሐፊ ተውኔት ተዋናይ የቲያትርና የፊልም አዘጋጅ ነው፣ ይታወቃል። ነገር ግን ጌትነትን ያን ስራ እስከሰራ ድረስ በዘፈን ግጥም ደራሲነት አናውቀውም። ከአመታት በፊት ባደረግነው ነው ቃለ ምልልሳችን በመጠኑ ጭርፍ አድርገነዋል። አሁን ከአነሳናዊ ቀረስቲ አንድ ሁለት ነገሮችን አካፍላል። ምን ይመስላል? አዲስም ነባርም ከሆኑ የዘፈን ግጥም ደራሲዎች ጋር የነበረህና ያለህ ግንኙነት በምን አይነት መስተጋብር በምን አይነት አቀራረብ በምን አይነት ሁኔታ ነው የምትሰሩት በእርግጥ ከጌትነትና ው ጋ የነበረውን የስራ አጀማመር ክሬዲቱን ለግርማ የፍራሿ ልስጠው የሙዚቃው አቀናባሪ የሙዚቃው ደራሲ የዛ ፕሮጀክት ከግርማ የፍራሿ ጋር ስንሰራ መነሻ የሆነን ውበትን ፍለጋ የሚለው ቲያትር ነው ግርማ አይቶት እዛ ላይ አንድ ውበትን ፍለጋ የሚል ግጥም አለ እሱን ስለወደደው መስራት ፈለገና ከጌትነት ወስዶ ከዛኔና ግርማ ጓደኞች ስለሆንን ተነጋገራቸው እንስራዋለኝ ሰራ ነው። ውበትን ፍለጋም ብቻዋል። ውበትን ፍለጋ እሷ ነች። እንደ ሳምፕል ዝም ብለን ሰርተን ለሰዎች ስናሰማ ለምንድን ነው ሙሉዋል በማትሰሩት ሲሉን፣ እዛ ላይ ያው ቮካል ፒያኖ ፒያኖና ከዛ ግጥም ነው የሚያስፈልገን ዜማ ሙሉን እሱ ሰራ። ከዛ በኋላ ኤዲት ማድረገው እኔ ነበርኩኝ። ብዙም እውቀትም አልነበረኝም እንዳልኩ በጣም አሰቃየው ነበረ። ጌትነት ሀሳቡን የሚገልጸውን ቃል ይሄ ካልወጣላለሁ እኔ ያህል የሚያም ነገር እንደሆነ ብዙም አልረዳው ነበረ። አሁን አሁን ነው በጣም የሚገባኝ ግን እንደዚህ እንዳልከው ወደ በሳል የግጥም ጸሐፊዎች ጋር አብሮ ለመስራት መንደርደሪያውን የሰጠኝ ፕሮጀክት ነው ላለው ግርማ የፍራሸዋም ከዚህ ቀደም በመጠኑ አንስተነዋል። በሙዚቃው ረገድ ከዚህ በፊት ያልተለመዱ የሙዚቃ አጫዋወቶችን ወደ ረቂቅ ሙዚቃ የያዘ ነበረ። በጣም ለየት ያለ ሙዚቃ ተጫወተ። ጌትነት ለዘፈን አዲስ የሆኑ ግጥም አጻጻፎችን ጻፈ። አጫዋወቱም እንዲሁ የተለየ ነበረ። ሶስቱም ወጣ ባለ ምናልባትም ፈነገጠ ሊሰኝ በሚችል መንገድ የተጫወታቸው እሱ ፕሮጀክት ኤክስፐሪሜንታል፣ የሙከራ ነው ማለት ይችላል። አሁን በጣም ብዙ ሰው በየትኛው ሚሊዮን ሲዲ ነው የሚለው እያለ እንደሚጠይቅ፣ ብዙም አላሰራጫችሁት። አዎ፣ እንደዚሁ በኢንተርቪው ላይ ሳወራው ነው እንጂ ብዙ ሰው አያቀውም። መለያ ቀለም የሚባል አንድ ፕሮጀክት፣ የዛሬ ዘጠኝ ወይ አስር ዓመት ከመጀመሪያው አልበሜ ሁለት ሶስት ዓመት በፊት ፈረንሳይ ሀገር፣ ሄደን ተቀረጽ ነው ፕሮጀክቱ። በፈረንሳይና ጀርመኖች ነበር የተሰራ ያ ፕሮጀክት ነበረ። ክላሲካል ነው መሰረቱ ሙዚቃ። አዎ፣ የኛ የክላሲካል ምንለው ሳል። አዎ እዛ ላይ ዋናው ሙዚቃው ግርማ ስለተሰራ እሱ ደግሞ የክላሲካል ሙዚቃ መሰረት ስላለው ወደዛ ነው መንፈሱ ሚሄደው። በግልጽ ይታያል። እንዳልከው ሙዚቃውን የመስማት እድል የሌላቸው በወሬ ተደጋግሞ ሲሰማ የቱ ነው ለሚሉን፣ ውበትን ፍለጋ ውበትን ፈለግ የብዙ ሰው ይመስለኛል። ከሱ እንነሳ i ሚካኤል አሁን ከግጥም ዜማም እንውጣና ስለ ሙዚቃ እናወራ። አንተን መሰል ድምፃውያን የሙዚቃ ሰዎች በጋበዝኩ ጊዜ ደጋግሜ የምጠይቀው ጥያቄ አለ። አሁን ያለኸው አስር ሺህ ማይሎች ርቀትን ብትሆን፣ እቤት ብትሆን በዚህ ሰዓት ወይንም ደግሞ ወጣ ስትል መኪና ውስጥም ሙዚቃ መስማት ዝንባሌና ልምድ እንደሚኖርህ እገምታለሁ። በቤትህም እንዲሁ ታደርጋለህ ብዬ አስባለሁ። በተለይ ለመጨረሻ ስራ የተለየ ፍቅር እንዳለ አጋርተህናል። ከአንተ ቀጥሎ የምትሰማው መኪና ውስጥ ብንፈልግ የምናገኘው ወይም ማጫወቻ ውስጥ መላልሰው የሚገኘው ሲዲ ወይም ካሴት በቤትህም እንዲሁ የማን ነው በዚህ ሰዓት? ከእኔ ቀጥሎ ሳይሆን ከሌሎቹ በኋላ ነው። ኔታደርገ ስራ ላይ ከሆነ ግን ሆን ብለት ሰማለለዘጋና እሱም ብቻ ነው ምሰማ ወደ ሌሎቹ እንዳይ ሰበኝ በአብዛኛው እንደ ጃዝ ነገር ስሙዝ ጃዝ ነገር ሰማለሁ። ጥሩ ዜማ ያላቸው ደስሉኛል። የእንግሊዝኛ ዘፈኖች በአብዛኛው መስማት እሱም ደግሞ ሲሆን የ ሰባ ዎቹ ደስ ይሉ ቀደም ያሉት ራቅ ያሉት፣ በተለይ ሰቨንት የሚባሉት እነሱ ደስ ይሉኝ። ያ ዘመን እንደ ኢትዮጵያ ሙዚቃ አንድ ወቅት ሁሉ ትልልቅ ስራዎች የተሰሩበት ነው። በጣም በቃ ዜማ የፈሰሰበት ዘመን እና እስከ ሰማኒዎቹ መካከል ድረስ ስምንስጣቸው እነኚህን ስራዎች በዚህ ሀገርም በጣም የምታዘውትራቸው የምትወዳቸውን ወደ እኛም ሀገር እንድትገባ ፈልጋለሁ። የዚህም ዘመን የኋለኛውም ማጫወቻ ውስጥ የምታገኛቸው ከኛዎቹ፣ እንዲሁ ደግሞ የድሮቹን እነ ሰይፉ ኢትዮ ፒክስ ላይ ያሉትን መስማት ደስ ይለኛል። አድማጮች እንዳያውቋቸው እስቲ ጥራቸው። ሰይፉ ዮሐንስ። ሰይፉ ዮሐንስ፣ የትኛውን ዘፈን? እነ ንገሪኝ፣ የከርሞ ሰው ተሾመ ምትኩ፣ አነ ሀሳቤ ከጌታቸው ካሳ ያልማሸቴ አልትለይሽኝም። እሱ እንደዚህ ቸቢክስ የሚባለዋል በምላይ ተካተተዋሉ። እነሱ እነሱ መስማት ደስ ይለኛል። ዜማ ወዳል ዜማ ደርሰጥ ካለ ድረስ ግብ ለምላሴ ካልጣፈጠኝ አልበላም። ሙዚቃ ለጆሬ ካልጣፈጠኝ አልሰማ ፍጹም አልሰማም። እና አሁን ለምሳሌ በክላሲካል ሙዚቃ ሰራው እንጂ ከግርማ ጋር ደጋግሜ ክላሲካል ሙዚቃ ለመስማት ሞክሬ ነበር። በፍጹም ያልተሳካልኝ ነገር ክላሲካል ሙዚቃ መውደድ ነው። እርግፍ አድርጌት ምን አጣል ሞከርክና አላደግኩበትም። እኔ ስሜት አይደለም፣ ስለዚህ አልሰማም። አይገርም። ጃዝ ስሙዝ ጃዝ በተለይ ደስ ይለኛል። የዚህ ሀገር ኤፍኤም ስቴሽኖችንም ለመስማት ሙዚቃ ጣቢያችን ሰማለን። አዎ። እና ምናልባት በጣም ሙዚቃ ከሚሰሙ ሙዚቀኞች አንዱ ነኝ ብዬ አስባለሁ። ነው ሁሉን አረግና ደግሞ አንዳንዴ ይሰለቸኛል። የዛን ጊዜ ጆሮ መስማት ስላለበት መዝሙር ይልማ በጣም ወደዋለሁ። يلما حيلو يلما حيلو زماري نو نعم آه زماري <تصفيق> <تصفيق> <تصفيق> <تصفيق> <تصفيق> ቴድሮስ ዮሴፍ ነው። ቴድሮስ ጋር ሳይሆን አይደለም ዘማሪ ያልከው። ወደ እኔና ወደ አንተ ዘመንም በዚህ የምርጫ ጉዳይ ላይ ገፍቼ ሄዳለሁኝ። አንድም አንዳችሁ የሌላችሁን ስራ የምትተችበትም የምታደንቁበትንም እድል በር ስለሚከፍ የእኔና ያንተን የዛሬ ትውልድ ስራዎችም አዲስ ስራም ሲወጣ እንደ ሙዚቃ ሰው ስሜት ሊሰጥህና ትከታተላለህ። የሙዚቃችን ጥንካሬ የሚለካው በምንወዳቸው ብቻ ሳይሆን በሁለቱም ወገን በነጻነት ሙዚቃ ላይ ያለንን ስሜት በግልጽ በማድረግ ጭምር ነውና አንተ ገፋ ተደርገው ከሚጠየቁት ውስጥ ነው። አሁን የምትሆነው የማንን ስራ እንደምትወድ ለምን እንደምትወድ የማን ስራ ላይ የተለየ እይታ እንዳለ ይህነን ጥንካሬ አልታየበትም የምትለውን አውቃለሁ። ሙዚቃ ሰው ሲኮን አይነካም በሩቁ ነው የምትሉት። እሷን በር ማለፍ አለብን እኛ መጠየቅ፣ እናንተ መመለስ። አንዳንዶች ዘንድ አድናቆት በቁጠባ፣ ትችት በፍራቻ በአዎንታዊነታቸው በስፋት የማይዘወተሩበት ነውና፣ ማ የማንን ጥሩ ስራ በነጻነት ያደንቃል? ቤት ውስጥ ላይ ገንቢ ትችት ለመሰንዘር ይፈቅዳል ስንል ለማስለመድ በምናዘወትረው ጥረት ለየት ባለ ነጻነት በሚንጸባረቅበት አቀራረብ የሚያምንና የሚመለከትበትን ጨምሮ ዜማዎቹን ከዚህ ከስቱዲዮ እያንጎራጎረ ስለ ሙዚቃ እያወጋ ካማሸን ከምሽቱ የሙዚቃ ዓለም እንግዳችን ድምፃዊ ሚካኤል በላይነህ ጋር የጀመረኩትን ወግ በሚቀጥለው ፕሮግራማችን ካቆምንበት ልንደረደር የዛሬውን በዚሁ ቋጨው። ሚካኤልን ለጊዜው አመሰግናለሁ። እግዜር ይስጠልኝ። አሁን የቀረን የስንብት ዜማ ብቻ ነው። የመጠቃለያ ዜናውን አስከትሎ ደግሞ በወጉ መሰናበት ነው። እያጣጠማችሁ ቆዩና የጣቢያውን በር ለመዝጋት ብቅ እንላለን። እስከዚያው ሚካኤል ነው ሌዋ ሌዋ እያለ እንዲህ ከሌለበት ከፍቅር ምንሁሪያ ከመውደድ ማረፊያ መዋያ ማደራ ልብሽ ጓዳ ያለውን ሞደድ أنا ستي في بين بجهادي، أسد كليل بيت من غريا، كمود يا مواجه مدرية، هل بيش قاداي هاجي ناسي في

It was a smithy, but for Christmas Leo are you, Any allegiance, yet we get a more than we submitted. Bed cafu good, Murora. The modern marifa, Mawaya, Madeira. Get a push, quad, I alone, modded. How did nasty lay over the head? Has it get in the bed cafu good, Murora. The modern marifa, Mawaya, Madeira. I'm not the only one who can be a good person. I'm me a I'm not Chimyamra teshit teyendeta gani, bandira moche enda te konani, bandira moche enda te konani. Lewa lewa ya labeshin guada, de frasul simeti be frakreshin mista, lewa lewa serene yalle shin. Yeah, again, one at the you. my <laughs> they will